ከተባሉ ባለማየት ከደረሰ 75 ከመቶ ከሚሆኑ ሴቶች ውስጥ የንጽህና መጠበቂያ የመጠቀም አቅም እንደሌላቸው በቅርብ ጊዜ የተሰሩ ጥናቶች ያመላክታሉ። በዚህ ዙሪያ በራሷ ችግሩን ብቀርፍ በትንሹም ብንቀሳቀስ ብላ መስራት ከጀመረች ወጣት ሐኪም ጋር በምሽቱ ዘለግ ያለ ውይይት እናደርጋለን። ሌሎች ጥንቅሮችም ይኖሩናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ የማክስ ያሰኘው ምሽት አግሜ አንድ 2014 ዓ ም የመጨረሻውን ማክሰኞ መሰናደው ጀምሯል። ከአሁን ሰዓት ጀምሮ አብሬያችሁ መርሃ ግብሩን እየመራው ኤደን ገረመው የሚቆይ ይሆናል። ኤልያስ አስማረም በድምፅና ምስል ምህንድስና አብሮን አለ። ሌሎች ስቱዲዮ ባለሙያዎችም እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎችም መርሃ ግብሩ የተሳካ እንዲሆን አብረውን የሚቆዩ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት ጋብዛለን። ቀጥታ የምናልፈው ወደ ውይይታችን ነው። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ ሰባ አምስት በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው የተለያዩ ጥናቶች ያሳያሉ። ችግሩን ደግሞ ይበልጥ አስከፊና አሳሳቢ የሚያደርገው ደግሞ ከነዚህ ውስጥ ሀያ አምስት በመቶ የሚሆኑት ምንም አይነት የንጽህና መጠበቂያ ለመግዛት ገንዘብም ሆነ አቅም የሌላቸው መሆናቸው ነው። ይህንን ችግር ለመቅረፍና የሴቶች የንጽህና መጠበቂያዎችን በቀላሉ እንዲ የሚገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ መደረጉን የኢትዮጵያ የገንዘብ ሚኒስቴር ቢገልጽም የሴቶች ንጽህና መጠበቂያ ዋጋ ግን ባለፈው አንድ ዓመት ተኩል ጊዜ ውስጥ በእጥፍ ጨምሯል። በእጥፍ ተኩል ነው እንደውም የጨመረው፣ ይላሉ ባለሙያዎች። ና በዚህ ጉዳይ ላይ የንጽህና መጠበቂያ የሚገዙ ሴቶችም ይህንኑ ነው የሚናገሩት። ይህ ሁኔታ ታዲያ በዝቅተኛ የኑሮ ሁኔታ የሚኖሩ እንዲሁም ደግሞ በገጠሪቱ የሀገሪቱ ክፍል የሚገኙ ልጃገረዶች ና ሴቶችን ለከፍተኛ የሆነ ችግር አጋልጧቸዋል። በተለይ ደግሞ በክፍለ ሀገር የሚኖሩ ልጃገረድ ሴት ተማሪዎች በራባ ምክንያት ከትምህርት ገበታቸው የሚቀርቡባቸው ቀናቶች እንዳሉ ይሄ ደግሞ የትምህርት መስተጓገል ላይ ችግር እንደፈጠረ በተደጋጋሚ ሲነገር ይሰማል። ከቅርብ ጊዜ ወዲህ ደግሞ ብዙዎች በግላቸው የራሳቸውን እንቅስቃሴ ሲያደርጉ እናያለን። ለዛሬም በዚህ መልኩ ከተንቀሳቀሰች ወጣት የሕክምና ሐኪም ጋር ነው ቆይታ የምናደርገው። በወጣትነቷ ምክንያት ውይይቱን አንቺ እያልኩ የሚቀጥል ይሆናል። እንግዳችን ዶክተር ደራርቱ ነጋሽ ትባላለች። በሰላሌ ዩኒቨርሲቲ ውስጥ አጠቃላይ የሕክምና ባለሙያና እንዲሁም ደግሞ መምህርት ናት። በቅርቡ ልደቷን አስመልክታ የሴቶ ሰዎች የንጽህና መጠበቂያ አሰባስባለች። ዶክተር ደራርቱ ሰላም ጤና ይስጥልኝ። እንደምን አመሸሽ ሽ ደህና ነኝ እግዚአብሔር ይመስገን። ዶክተር ደራርቱ ጥሪያችን አክብረሽ ለዚህ ውይይት ለመሳተፍ ስለመጣሽ በጣም አመሰግናለሁ። እኔም አክባችሁ ለዚህ ቶምናን ስለጋበዛችሁኝ በጣም አመሰግናለሁ። እሺ እንግዲህ ቢዘገይም የዘገየ የልደት ምኞት ቢሆንም እንኳን ለልደት በዓልሽ አደረሰሽ እልሻለሁ። ከዚሁ ጋር አያይዤ እንግዲህ አያይዘሽ በዛው ትመልሽልኛለሽ። በልደት ቀንሽ የንጽህና መጠበቂያን ለማሰባሰብ ምን አነሳሳሽ? አመሰግናለሁ ለልደት ሽሽ ለልደት ይህንን ለመሰብሰብ ያሰብኩት አንድ ጊዜ ከአመት በፊት ፌስቡክ ላይ ተጠቅመን የምንጥለውን አይነት ሞዴል ለሴቶች በገጠር ለሚገኙ ሴቶች ከሰቶ ፎቶ አየው ለካ ለጋ ይሄ ነገር ችግር ሊሆን ይችላል ብዬ አስቤ የኛ ዩኒቨርስቲ የሚገኘው በኦሮሚያ ክልል ሰሜን ሸዋዞር ላይ ነው እዚ አካባቢ የሚገኙ ሀይ ስኩል ና ኤለመንተሪ ትምህርት ቤቶች ላይ ሄጄ ተማሪዎችን አናገርኩኝ ሴት ተማሪዎችን ሳናግራቸው ፔሬድ ላይ በሚሆኑበት ጊዜ ከትምህርት ቤት እንደሚቀሩ ቤተሰብ ያን ያህል ስለ አርቧ እውቀት እንደሌለው የወር አበባ መጠበቂያ እቃዎችን ደግሞ እንዳስፈላጊ ነገር አይቶ ይሄ በየሆኑ የሚገዛላቸው ነገር እንዳልሆነ ነገሩኝ። በትምህርት ላይም ሲማሩ የመምህራን ያን ያህል ዲቴይል የሚማሩት ነገር እንዳልሆነ እና ተማሪዎቹ ያን ያህል እውቀት ስለሌላቸው መቼ ፔሪዳቸው ሊመጣ እንደሚችል ምን ስንት ቀን እንደሚቆይ እንደማያውቁ ነገሩ። ከዛ ደግሞ ምን እንደሚጠቀሙ ጠየኳቸው ደሞን፣ እንደሚመቅላቸው በጣም የገረመኝ ብዙዎቹ ጨርቅ ነው የሚጠቀሙት። ሞዴሳ ይጠቀሙ፣ አንዳንዶቹ አመድ ይጠቀማሉ፣ አንዳንዶቹ ኩበት እንጠቀማለን ብለው ነገሩ። እኛ በጣም አስጨነቀኝም አስገረመኝ። እና በዚህ አቴንዳንስ ላይ ብዙ ቀን እንደሚቀሩ ከትምህርት ቤቶቹ ዳይሬክተሮችን ሳዋራ ጠየኩም እንደዛ ቢያንስ አንዲት ሴት ከአምስት እስከ አስር ቀን በወር ትምህርት አትመጣም፣ በወር አበባ ላይ በምትሆንበት ጊዜ። ምክንያቱም ጓደኞቻቸው ሊስቁባቸው ይችላሉ። ወንዱ በተለይ ወንዶ ተማሪዎች ብዙ ይስቁባቸዋል እና በዛ አሰት ተማሪዎች ትምህርት እስከማቋረጥ ድረስ እንደሚደርሱ ነገርኝ ነው። እንደዚህ አይነት ችግሮችን ለመቅረፍ ምን አድርጋቸዋል ስላቸው፣ እኛ የበጀት እጥረት ስላለብን ከተለያዩ ድርጅቶች እርዳታ ሲመጣልን ለሌላቸው ሰዎች እናከፋፍላለን ብለው ነገሩ። በዚህ ጊዜ ምናልባት ተማሪዎች ከታች ክፍል ጀምረው በደንብ ሊሰራባቸው ይገባል። ምክንያቱም ይሄ መሰረት የሚጥሉባቸው ጊዜ ያስተምት ናቸው። ለከፍተኛ ትምህርት ሲመጡ ጥሩ ተምረው መምጣት ስላለባቸው ከትምህርት ለተለያየ ምክንያት ነቀት የለባቸውም። በተለይ ደግሞ በገጠሪቱ የሀገራችን ክፍሎች ተማሪዎች ብዙ ችግሮች አሉባቸው። ትምህርት ቤቶቻቸው በጣም ሩቅ ናቸው። በእግራቸው እየሄዱ ነው የሚማሩት። እነዚህ ለስራ ስንወጣ ምናምን ያለው መንገድ ላይ ዩኒፎርም ለብሰው በቤትስጥ ቤት ሄዱ፣ የቤተሰብ ጫና፣ ጠለፋ፣ መደፈር፣ ብዙ ነገሮች ያሉባቸው እና እነዚህን አልፈው ደግሞ ሲመጡ ብዙዎቻችንን አጥናውት ያልሰጠነው የወራዋን መጠበቂያ እቃዎች የላቸውም አለማግኘት ነው። ስለዚህ ዩኒቨርሲቲያችንን አናገርኩኝ እንደዚህ እንደዚህ አይነት ስራ ብንሰራ ስንል በጣም ፖዘቲቭ ነበሩ። ስለዚህ ዩኒቨርሲቲው ከውመንስ እንድ ገርልስ ሰፖርት ኢትዮጵያ ከሚባል ግብረ ሰናይ ድርጅት ጋር በፊቼ ከተማ ለሚገኙ ዘጠኝ ትምህርት ቤቶች እና ሙከጡሪ የሚባል ወረዳ ለን ለእነሱ ላይ ሶስት ለሶስት ትምህርት ቤት ለአንድ ሺ አራት መቶ ያህል ተማሪዎች እርዳታ ሰጠልን። የመጀመሪያ ዙር ላይ ይሄ አካባቢ ሁለት ሺ አስራ አራት አካባቢ ነበረ። የእኔ ደግሞ ደሴ ሲደርስ ያኔ እየዞርን ለልጆቹ ስንሰጣቸው በጣም የሚገርም መልስ ነበር የሚሰጡት። ፊታቸው ላይ የሚታይ ደስታ፣ ማንም ይሄንን አድርጎልን አያቅም፣ እንደዚህ አይነት ነገር እንዳለ አናቅም የሚለው ነበሩ። ኢቨን ፓንት እንኳን የሌላቸው ልጆች ነበሩና፣ እርዳታውን ስናደርግ የሚታጠበውን ሞዴ ከአንድ ፓንት ጋር እያደረግን ነበር፣ ምናልባት ለሌላቸው ልጆች በሚል ማለት ነው የሚሰጠ ናቸው። ከእርዳታው በተጨማሪ የአጠቃቀሙን ስልጠና እንሰጣቸው ነበር። ስለ ወራዋ የተወሰነ መረጃ እንዲኖራቸው እናፈለጥን ነበረ። ክለቦቹን ደግሞ በዛ አካባቢ በዛ ትምህርት ቤት ውስጥ እንዲጠናከር ካለ እንዲጠናከር፣ ከሌለ ደግሞ እንዲመሰረት እያደረግን እንሰራ ነበርና የምዛ ያኔ የፈጠረብን ስሜት ስለነበረ የልደቴን ጓደኞች የተጠፋ ሰታኝ መልካም ደስላውን ገጽሎኝ በሙሉበት ነገር

እስቲ እንግዲህ የትኛውን ትምህርት ቤት ነው የመረጥሽው? ምን ለተሰኘ ትምህርት ቤት ነው ልግስናውን ያደረግሽው? የሚለው እሱን የማያይዘች ነገሪኝ። ግን እነዚህ የንጽህና መጠበቂያዎች አሁን እንግዲህ እንደምንሰማው የንጽህና መጠበቂያዎች ከ ሀምሳ ብር እስከ ዘጠና ብር ባለው ዋጋ እየተሸጡ ነው። እናንተ ተመልሶ በጥቅም ላይ መዋል የሚችሉትን የንጽህና መጠበቂያዎች በስንት ብር ነው የምታገኟቸው? ለአንድ ሴት ምን ያህል ዋጋ ታወጣላችሁ? ለምሳሌ ለአንድ ወር የሚያቆያት ነገር አርጋችሁ ብትሰጡ ምን ያህል ያስወጣችኋል? እሺ፣ የመጀመሪያም ትምህርት ቤቶቹን የመረጥነው ዩኒቨርሲቲያችን በሚገኝበት አካባቢ ላይ ይሁን ብለን ስላሰብኩኝ የዞን ጤና ቢሮ ላይ ትምህርት ቢሮ ላይ ነበር ሄደን ያናገርናቸው። እዛ ሄደን የስራ ተጥቶ እና የህፃናት ወጣቶች ባለሙያን ስናና ትረት በየትምህርት ቤቶቹ አቅቦችን የሚያሰጡትት ተማሪዎችን ዝርዝር ማግኘት እንችላለን ነው ያለው። ከዛ ከዳይሬክተሮች ጋር በመነጋገር እነሱ ዝርዝር ነቃሉ። በዞናችን ውስጥ አስራ አራት ወረዳዎች አሉ። ከአስራ አራት ወረዳዎች በቁጥር በጣም ብዙ የተቸገሩ ተማሪዎች ያሉበት ያሉባቸውን ትምቶች ስ ራንደምሊ በመውሰድ ነው እርዳታውን ያደረግ ነው የምንሰጣቸው። ሞዴቶች ደግሞ የሚለው አራት ሞዴቶች ነው። ከጨርቄ የተሰሩ ናቸው። ውስጣቸው ስምንት ሌሮች አሏቸው። ከስምንቱ ሌሮች ደግሞ አንደኛው ውሃ የማያሳልፍ ወይም ዋተር ፕሩፍ ነው። ከአራቱ አንደኛው ሳይዙ ላርጅ ሳይዝ ነው። ምናልባት የፍሎው የወር አበባ የሚፈሰው ደም በሚበዛባቸው ቀናት ላይ እንዲጠቀሙት በማሰብ የተሰራ ነው። ሌሎቹ ሚዲየም ሳይዝ ናቸው። አንድ አብሮት ደግሞ ትርፍ ቦርሳ አለው። ይሄ ትርፍ ቦርሳ የተጠቀሙ አሁን ለምሳሌ አንድ ስቴክ ጣዋት ነሴት ስቴድ አድርጋ ሄደች ሞባይል ቢሞላ ሌላ ይዛበት እንድትሄድ ትምህርት ቤት ይዛበት እንድትሄድ እንዲረዳት ይህ ደግሞ ውስጡ አስቀምጠው ለማቀብ እንዲረዳት ለየት አድርጋ እንድታስቀምጠው ንጽህናውም እንዲጠበቅ እንዲጠበቅ እንደዛ እንዲረዳት የሚሰጠው እንደዛ ነው እና ይሄ አራቱ ሞዴል በማንኛውም ሳሙና መታጠብ ይችላል። ስለዚህ ለሁለት ከሁለት ከሁለት ዓመትም በላይ ያገለግላቸዋል። በደንብ የተጠቀሙበት ውስጡ ዋተር ፕሩፍ ለየር ስላለ ወደ ልብሳቸው አያልፍም፣ አይነካም ማለት። ዋጋ አሁን ለአንዲት ሴት ይህንን እናንተ ያዘጋጃችሁትን ለመለገስ ምን ያህል ያስወጣል? አሁን ላይ ያለውን ዋጋ ነው የምነግሽ። አሁን ላይ ያለው ዋጋ ሞዴቱ አንድ መቶ አምሳ ብር ነው የምንገዛ አራቱን ፍሬ። ከዛ ፓንቱን ገዛ የሚጨምርና ሞዴቱን አራቱን ሞዴቶችና ፓንቱን ነው የምንሰጣው። ለምሳሌ አንድ ሰው በአሁኑ ጊዜ እዚያ ስልሳ ብር እንኳን ብትዩ የሞዴስ ዋጋ ለሁለት ዓመት ከአንድ ሺ አምስት መቶ ብር ታወጣለች፣ ማውጣት ይጠበቅባታል በዚያ ወሩ ስልካችን የተቋረጠ ይመስላል። ፕሮዲሰራችን እንግዲህ ኤልያስ አስማረ ስልኩን እየሞከረ ነው። እየተወያየን ያለ ነው በሴቶች የንጽህና መጠበቂያ የዋጋ ንረት እንዲሁም ደግሞ ለእሱ መፍትሄ ለመስጠት የጣረች ካለች ወጣት የሕክምና ባለሙያ ጋር ነው። አስተያየት የሰጠችን ወጣት አለች በየሎ ሙቭመንት ላይ የምትንቀሳቀስ በዚህ ዙሪያ የምትሰራ ወጣት፣ የእሷን አስተያየት እየሰማን እንግዲህ ዶክተር ደራርቱን ወደ ውይይቱ እንድትመለስ እንጠብቃታለን ወደ ነው የምንሻገረው። የንጽህና መጠበቂያ ዋጋ እንግዲህ አሁን ከተማው ላይ አገሪቷ ላይ ያለው ሬንጅ ከሀምሳ ብር እስከ ሰባ ብር ነው። ከሞሬስ ሞሬስ ሊለያይ ይችላል። ግን ያው በዛ መሀል ነው ያለው። ከሀምሳ ብር በታች የለም እንደገና ሱፐርማርኬቶች ላይ ምናምን ደግሞ የተለያዩ ብራንዶች አሉ። እስከ ሰባት ከዛ በላይም የሚያወጡ ይኖሩ ይችላሉ። ኖርማሊ ይህን ይመስሉ አቀ እኔ አሁን የሎ ሙቭመንት አባል ነኝ። የሎ ሙቭመንት በአዲስ አበባ ዩኒቨርሲቲ ውስጥ የሚገኝ የሴቶች ሌድ የሆነ የስቱደንት ሌድ የሆነ ሙቭመንት ነው እና አንዱም የምንታወቅበት ስራችን ወይም አክቲቪቲያችን የቫለንታይን ስቴ ፈንድሬዘር ነው። እሱም ደግሞ ፍቅረኛሞች ቀንን ምክንያት አድርገን የተለያዩ የአበባ ቡኬዎች፣ ቸኮሌት የመሳሰሉትን በመሸጥ ፈንድሬዝ እናደርጋለን ወይም ብር እንሰበስባለን። ከዛ ያንን ብር ቀጥታ አዲስ አበባ ዩኒቨርሲቲ በሚገኘው ጀንደር ኦፊስ አማካኝነት የንጽህና መጠበቂያ እና የተለያዩ ይሄ ሳኒተሪ ሀይጂኒክ የሆኑ ነገሮችን አፎርድ ማድረግ ለማይችሉ የሴት ተማሪዎች በየወሩ ከኮስት ሽሪንግ ብዙ ጊዜ ከክፍለ ሀገር መጡ ተማሪዎች አይኖራቸው ምክንያቱም ዶርምንም ምንም ካፌም ስለሚጠቀሙ የኪስ ገንዘብ አይኖራቸውም። ስለዚህ በየወሩ የተወሰነ ገንዘብ እንዲያገኙ እናደርጋለን ማለት ነው። ይህን የፈንድ ለማን ነው የሚሰጠው? እንዴት ነው የሚሆነው የሚለውን ጀንደር ኦፊሱ ራሱ የሚያስተባብርልን ይሆናል። ስለዚህ ያው እኛም እንደ ሙቭመንት አንድ ኮንሰርን የሚያደርገና ኮንቨርሴሽኖችን ለመፍጠር ፒንክ ታክስ አካባቢ ብዙ ጊዜ ኮንቨርሴሽኖችንም እንደገና በሶሻል ሚዲያ ኢንጌጅመንታችንም አንስተነው እናውቃለን። ያው አይ ቲንክ የዛሬ አመት አካባቢ ፒንክ ታክስ በአርባ ሰባት ፐርሰንት ኦር ኢቭን ከዛ በላይ እንደቀነሰ ግብር እንደቀነሰ የሞዴስ ላይ በዜናም በምንም ተነግሮ ነበረ። ግን ያ ነገር ኢፌክቲቭ ሆኖ ወደሷ ዋጋ ለመግዛት ስንሄድ የቀነሰ ነገር አላየንም። ከቅንጦት እቃዎች እኩል ነው ግብር የሚጣልባቸው። ግን ይሄ የሰርቫይቫል ኪት ነው። ምክንያቱም አንድ ሴት ልጅ ሴት ከመሆን ጋር ተያይዞ የሚመጣ ስለሆነ ከዛ እኩል ግብር ሊጣልበት አይገባ እና ያው በሴቶች መብት ዙሪያ የሚሰሩ በሴቶች መብት ዙሪያ የሚያቀነቅኑ ኤንጂዎች፣ ንቅናቄዎች እና የተለያዩ ድርጅቶች አንዱ ትኩረት የሚሰጡበት አካባቢ አድርገው ቢሰሩበት እላለሁ። የሰማ ነው በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪ የሆነችው ከዚህ ቀደምም በዚሁ በጋቢና ቬሌ የተሳተፈችውን የየሎ ሙቭመንት አባል የሆነችው በጸሎት ከፈለኝ ነው በጸሎትን አብዝተን እናመሰግናለን የራሷን አስተያየት ስለሰጠችን ስላጋራችን እሷ እንደጠቀሰችው እንግዲህ የንጽህና መጠበቂያዎች ከ ሀምሳ ብር እስከ ሰባ ብር ይሸጣሉ። በተለያዩ ቦታዎች ደግሞ ከፍ እንደሚሉም ተናግራለች። እንግዲህ ዶክተር ደራርቱ ተመልሳ አየር ላይ እንደገባች ኤልያስ አስማር እየነገረኝ ነው። ዶክተር ደራርቱ በድጋሚ እንኳን መጣሽ። ሀሳብሽን እየገለጽ ነበረ አንዲት ሴት የሞዴሱ የንጽህና መጠበቂያ ዋጋ እንደዚሁ ተደግሞ በሚጠቀሙት ላይ ምን ያህል እንደሆነና በየጊዜው የሚገዛው ደግሞ ምን ያህል እንደሆነ እየገለጽሽልኝ ነበር። በጸሎት እንደተናገረችው ከዋጋው መናር ጋር ተያይዞ በተለይ አሁን ያለው ሁኔታ የኑሮ ውድነትም እየጨመረ እንደመሆኑ ምን ያህል ችግሩን እንደሚያከብደው አያይዘች ግለጭ ልኝ በዛው እነዚህ አሁን ያለው የዋጋ ጭማሪ ለምሳሌ እነዚህ ሴት ተማሪዎች አቅማቸው አይሰጥልም የምንላቸው በበፊቱ ዋጋ በፊት በነበረው ዋጋ እንኳን ማግኘት አይችሉም ነበር። አሁን ደግሞ ይህ ጭማሪ ይባሱ በፊት ሰላሳ ሀያ ብር የነበረው አሁን ሀምሳ ስሳ ከዛም በላይ ሰባ ሰማንያ ብር ሲገዙ በጣም ችግሩን ይባሱ ያከብደዋል እና ይህንንም የማያገኙ ግን ተማሪዎች ቁጥራቸውን እየጨመረ ይመጣል። የትካ ትምህርት የሚቀሩበትን ጊዜ እየጨመረ ይመጣል። ኢቨን እንትኑን ሞዴቱን በምንሰጥበት ጊዜ አብረን ስልጠና እንሰጣለን እና ሌሎች የማንሰጣቸው ሰዎች እኛ የምንሰጣቸው የተቸገሩ ወይም አቅማቸው የማሰ ተማሪዎች ነው። ሌሎቹ በአሁኑ ጊዜ ኮ እኛም እንኳን አቅቶ እናገኝ የሚዙም ብዙ ሰዎች ነበሩ በየትምህርት ቤቶች ስንዞር ማለት ነው። ይህ እንግዲህ ምን ያህል ሰውን ያስቸገረ እንዳለ የሚያሳየን ነገር ነው። የወር አበባ አንድ ሴት በመሆኗ የምታገኘው ተፈጥሯዊ የሆነ ነገር ነው። ፈልገ ያመጣቸው አይደለም። ለዚህ ደግሞ እንክብካቤ የሚያስፈልጋቸው በጣም የሚያስፈልገው ነገር ነው ነው። ቅድም እንግዲህ እና አንቺ በሄድሽባቸው ትምህርት ቤቶች ውስጥ የግንዛቤ ጥረትም እንዳለ ገልጸሽልኛል። እንደው ለወንድ ተማሪዎችም አጠቃላይ ለልጃገረዶችም ስለ ንጽህና መጠበቂያም ስለ ወር አበባም አያይዘው ትምህርት እንዲሰጡ የሚደረግበት መንገድ አለ ወይ? ስለዚህ ምን ታስቢያለሽ? ምን አስተያየታለሽ በዚህ ጉዳይ ላይ እነዚህን ነገሮች የተሻለ ለማድረግ እኛ ለምሳሌ አንድ ትምህርት ቤት ላይ ሙከራ አይተን ሰርተን ነበርና በእነሱ ጋር የጀንደር ክለብ አለ በትምህርት ቤቱ። በዚህ ጀንደር ክለብ ላይ ወንዶችም እንዲሳተፉ ማድረግ ብዙ ጊዜ ጀንደር ክለብ ሲባል ወይም የሴቶች ክለብ ይባሉና ሴቶች ብቻ ናቸው ተሳታፊ የሚሆኑ። ይህ ችግር መሆን ሴቶች ላይ ቢሆንም ወንዶችን የሚመለከት ነገር ነ ወንዶችን ባሳተፍሽ ቁጥር የኔ እነት እኔ ምህታለኝ እኔ የምናታለኝ ብለዋቸው እነዛን ሴት ተማሪዎች በትምህርት ቤት ላይ የተለያዩ ችግሮች ሲያጋጥሟቸው ያወራባቸው ሲመጣባቸው ሳያስቡት እንኳን እንክብካቤ እንዲያደርጉላቸው ወንዶችን ማሳተፍ የተሻለ ለውጥ ያመጣል ብዬ ያስባለሁ። ስለዚህ በየትምህርት ቤቱ ባሉ ክለቦች ላይ ወንዶችን ማሳተፍ፣ የግንዛቤ ማስጨበጫ ደግሞ የተለያየ ጤና ባለሙያዎችን ተጠቅሞ ማስጠት ይቻላል። ቤዚክ የሆኑ ወይም መሰረታዊ የሆኑ እውቀቶችን ደግሞ መምህራን በየትምህርት ቤት ያሉ ስፔሻሊ የባዮሎጂ መምህራን መስጠት ይችላሉ እና እነዚህ ነገሮች ለመምህራንም ይህንም በጥልቀት እንዲያስተምሩ ለተማሪዎቻቸው ማድረግ ለቤተሰብ ግንዛቤ መስጠት ያስፈልጋል። ምክንያቱም አንዳንድ ቤተሰብ ልጅ ለምን እንደዚህ አይነት ነገር ታስተምራለች የሚልም ይኖራል እና ከወንዶች እና ከመምህራን አልፎ ለቤተሰብም ይሄ ነገር አስፈላጊ እንደሆነ የወር አበባ አጽንኦት መስጠት እንዳለባቸው። ሁላችንም የወር አበባ ውጤቶች ነን። የወር አበባ አንዲት ሴት ዘርግዝና ወይም ቤተሰብ ልጅ ለመውለድ መድረሷን የሚያሳይ ሂደት በመሆኑ እነዚህ ነገሮች አሁንም ግን እዛ እሺ፣ የመጨረሻ ጥያቄ ነው የሚሆነው። እንግዲህ ሰዓታችን እየተጠናቀቀ ስለሆነ በዚያው አያይዘሽ እንድትመልሽልኝ ነው በዚህ አሁን ባደጉት በሰለጠኑት ሀገራት በሆስፒታሎች ውስጥ በነጻ የሚገኝ ነገር ነው። እንዲሁም ደግሞ አሁን የኢትዮጵያ መንግስትም ብዙ ለውጦች አምጥቷል። ከቀረጥ ማሻሻያዎች በግሉ አድርጓል። ችግሩ ነጋዴውና ሌላው ማህበረሰብ ጋር እንዳለ ነው ከዚህ በፊት በሰራናቸው ፕሮግራሞች ፕሮግራሞችም ያየ ነው ግን እንደው ኢትዮጵያ ውስጥ ትምህርት ቤቶች፣ በጤና ጣቢያዎች ውስጥ የነፃ አቅርቦት እንዲኖር ዋጋውም ደግሞ እንዲቀንስ ምን መደረግ አለበት ያለሽ? በተለያየ አይነት የወር አበባ መቀቢያ ወይም መቀቢያ እቃዎች ወይም ሞዴሶች በተለያየ አይነት የሉንም። ለምሳሌ በውጭ ሀገራት ካፖች አሉ፣ እንደዚህ ሪዩዘብል የሆኑት አሉ። ዩዜንግ ስለዋለ ሰው የፈለገውን መርጦ መጠቀም ይችላል ና እነዚህ አይነት አማራጮች ባለመኖራቸው ወይም ደግሞ ለሌሎቹ ሌሎቹን አማራጮች ማወቅ ባለመቻላችን ብዙዎቻችን ወይም አብዛኛው ሕብረተሰብ የሚያውቀው ዩዜንግ ሰው የሆነውን ወይም ተጠቅመን የምንጥለውን የሞዴስ አይነት ነው ና ሁሉንም አይነት አቬይላብል ማድረግ ብንችል ና አንድ ሴት የተመቻትን ተጠቅማ መጠቀም እንድትችል ማድረግ ብንችል፣ የተሻለ የገበያ ውድድርም ስለሚኖር ወይም የአይነት ውድድር ስለሚሆን እኔ አፎርድ ማድረገውን ወይም መግዛት የምችለውን ሞዴት መጠቀም እንችላለን። ይሄ ደግሞ አንድ እንትን ይቀንሳል ብዬ አስባለሁ። በሀገር አቀፍ ደረጃ ግን ለውጥ ለማምጣት ምናልባት በትምህርት ሚኒስቴር ሊሆን ይችላል ወይም በጤና ሚኒስቴር፣ እንዲሁም በመንግስት ደረጃ ምን መደረግ አለበት? ያው ሰአቱ እየተጠናቀቀ ነው እያለ ምልክት እየሰጠኝ ነው። እስቲ እሱን ንገረኝና እንጨርስ። በመንግስት ደረጃ እየሰማኋቸው እንዳሉ ነገሮች ሚኒስተር ሀይጀን ማኔጅመንት የሚባሉ አሉ። እነዚህ ሩሞች እየተሰሩ በነዛ ክፍሎች ላይ ሞዴቶች ይቀመጣሉና እነዚህ ይበል የሚያሰኙ ስራዎች ናቸው። ግን ከተለያዩ ሁሉ ጊዜ ከመንግስት ወይም ከምንጠብቅ ራሳችን ራሱ ማዋጣት ብንችል፣ በዚህ በእኛ በጀመርነው ካምፒን ማየት የቻልኩት ሰው ለብዙ ነገሮች ፈቃደኛ እንደሆነ ነው። ስለዚህ እንደዚህ አይነት ነገሮችን በማስቀጠል የተለያዩ ሙቭመንቶችን እንደዚህ አይነት ካምፒኖችን መቀጠል በአካባቢያችን ደግሞ በቀላሉ ተማሪዎቹ በአካባቢያቸው ካሉ በቀላሉ ማግኘት ከሚችሏቸው ነገሮች እነዚህ የሚታጠቡ ሞዴቶችን መስራት የሚችሉባቸውን ነገሮች ወይም ሁኔታዎች ማመቻቸት ያስፈልጋል። የሚታጠቡ ሞዴቶችንም ቢያንስ በቀላሉ ማግኘት በግዥ እንኳን ማግኘት እንዲችሉ በየቅርቡ ማግኘት በሚችሉባቸው ቤታዎች አቨለብል እንዲሆን ማድረግ ያስፈልጋል። እሺ ዶክተር ደራርቱ ነጋሽ፣ በሰላሌ ዩኒቨርሲቲ ጠቅላላ ሐኪምና መምህር ትናት በጣም ነው የማመሰግነው ስለነበረን ቆይታ። እሺ በጣም አመሰግናለሁ። ወደ ሌሎች ዘገባዎቻችን ይቀጥላል። ኢትዮጵያ ውስጥ ያለው የመምህርና የተማሪ ምጥጥን መስፋቱ ጥራት ያለው ትምህርትን ለማዳረስ እንደ ተግዳሮት ሲቆጠር ሰንብቷል። ይህንን ችግር ለመቀነስ የጥናት አገልግሎቶችን በመዘርጋት ላይ የሚገኙ ተቋማትም እየተበራከቱ ይገኛሉ። ከነዚህ መካከል ዛሬ ትኩረት ያደረግንበት ሀሌታ ቱተርስ የተሰኘው ተቋም አንዱ ነው። ሀብታሙ ስዩም ከዚህ ተቋም ጋር እንግዳና ቆይታ አድርጓል። ቆይታውን እንደሚከተል ይቀርባል። ስሜ ናትናኤል ዘውዱ ይባላል። የሀሌታ ሴቶች መስራችና ዋና ስራ አስኪያጅ ነኝ። በጣም አመሰግናለሁ። ናትናኤል ሀሌታ መቼ የነበረ ስራ የጀመረው በአጠቃላይ አገልግሎት ውስጥ ምንድን ነው የሚለውን ጠቅለላ አድርገ ሀሊታ የተጀመረው ወደ ነሐሴ ሁለት ሺ አስራ ሁለት አካባቢ ላይ ነበር እና ተማሪዎች ነበርን። እኔም ሩዋንዳ ነበር ማራ አፍሪካ ኢንግሊሽ ዩኒቨርሲቲ የሚባል ሌሎች ሁለት አብሮኝ ደግሞ ከፋውንደሮች አሉ። እነሱም ተማሪ ነበሩ እና በዛ ታይም ላይ ነበረ የጀመሩ እና ስንጀምር ያው የነበረን ሀሳብ እናስተና ነበር ከዚህ በፊት ያው ሁላችንም ለየብቻ እና ለምን አናዘም? ነው ማለት ኦሬዲ ያሉትን የቱቶሪያል ሰርቪስ ፕሮቫይደሮች አየ የጥናት አገልግሎት የሚሰጡትን ድርጅቶች አይተን ያ ያህል በትልቅ እየተሰራም አልነበረም። ኢንፎርማል ነበርና ለምን በትልቁ አንሰራም እና ለሌሎች ሰዎችም ነው የስራ ድል መፍጠር ይሆናል ለእኛም ደግሞ ኮሚኒቲ ዋይስ ወይም ለህብረተሰቡ የሚጠቅም ነገር የምንሰራበት አጋጣሚ ይሆናል ብለን ነበር የጀመረው እና ምንድን ነው በአጠቃላይ የምንሰጠው አገልግሎት ለተማሪዎች የቤት ለቤት አገልግሎት ጥናት፣ እንዲሁም ኦንላይንም የቋንቋም፣ እንዲሁም አካዴሚክስ ጥናት ለሚፈልጉ ወላጆች ለልጆቻቸው በእኛ በኩል አስጠኝ እናቀርባለን ማለት ነው። እኛ ፕላትፎርም ነው ያለን። አሁን በቅርቡ ሎንች የምናደርገው ወይም የምንለቀው አፕሊኬሽን አለን፣ እሱ ዌብሳይትም አለ በዛ ከዛም አልፎ ደግሞ ሰዎች በስልክ ጥሪም ያገኙናል እና ጥናት አገልግሎት እንሰጣለን ማለት ነው። የጥናት አገልግሎቱ የሚሰጠው እንዴት ነው? የገጽ ለገጽ ጥናት የሚባል አለ፣ በቴክኖሎጂ የታገዘ ደግሞ በርቀት የሚደረግም ጥናትም አለ። እናንተ የትኛውን ነው እየተገበራችሁ ያላችሁት? በምን መንገድ ነው አገልግሎቱን የምሰጡት? አንድ ለአንድ የምንለው የጥናት አይነትን ነው እየሰጠን ነው ያለነው። ሰው ያ ኦንላይንም ሊሆን ይችላል፣ የወላጅ ወይም ተማሪ ቤት ድረስ ደግሞ ሄዶ አስተኞቹ የሚሰጡ የቤት ለቤት ያለ ነው ሶ በሁለቱም መልኩ ነው ንሰጡ ሰው። ኦንላይንም ቢሆን አንድ ተማሪ ከአንድ አስተኝ ጋር ሆኖ ትምህርቱን ወይም ቋንቋን ይከታተላል፣ ቤት ለቤትም ሆኖ በዛው ይከታተላል ማለት ነው። እና ይህን ይመስላል። ምን አይነት የትምህርት ዘርፎችን ነው በጥናት አገልግሎቱ ያካልላችሁት? የትኞቹ ተማሪዎች ላይስ ነው ትኩረት አድርጋችሁ እየተንቀሳቀሳችሁ ያላችሁት? አሁን ከምንሰጠው ከኬጂ እስከ አስራ ሁለተኛ ክፍል ያሉትን ተማሪዎች በሙሉ ጥናት አገልግሎት እንሰጣለን እና እኛ ጋር ያሉትን ማስጠኞች ካይዘር ዩኒቨርሲቲ ተማሪዎች ናቸው፣ ወይም ደግሞ በቅርቡ የጨረሱ ናቸው። ኦር አንዳንድም ደግሞ ስራ ላይ ያሉ ሰዎች ሊሆን ይችላሉ። እና ወጣቶች ናቸው ግን በአብዛኛው። እንዲሁም ደግሞ በአብዛኛው ሴቶች ናቸው። ከኛ ጋር እንግዲህ አብሮን እንዳጋር የሚሰሩት ማስተኛው ነው። እንደ እናንተ ያሉ የጥናት አገልግሎቶች ኢትዮጵያ ውስጥ ያለውን የትምህርት ሁኔታ በማዘመን ረገድ ምን አይነት ሚና ይኖራቸዋል ብለህ ታስባለህ? በኦንላይን በኩል ስንመጣ የተደራሽነት ወይም ደግሞ እንዴት ትምህርት በቀላሉ እንዴት ሊደርስ ይችላል፣ ከኮስት አንጻር ጥናቱን ብናየው እኛ የምንሰጠውን ከኮስት አንጻር በኦንላይን ሲሆን ይቀንሳል። ከዛ ረገድ ላይ ነው ከሌሎች ስቴክሆልደሮች ጋር እንነጋገራለን እና ላይክ ምን አይነት ነገሮችን ኢምፕሊመንት ማድረግ ይቻላል ኤጁኬሽን ሴክተር ላይ የሚለውን ያው እኛ ከልምዳችን አንጻር ሼር ምናደርገው ነገር አለ እና ኤጁኬሽን ዋይዝ አንድም ይሄን ጥናት እንዲሰጥ ያስፈለገበት ነገር የተማሪዎች ከአስተማሪዎች ጋር ያለው ሬሽዮ ክፍል ውስጥ ያለው ሬሽ በጣም ሀይ ነው ማለት አንድ አንድ አስተማሪ ለአርባ ምናምን ወይ ሀምሳ ምናምን ተማሪ ይሆን እና ሁሉም ተማሪ እኩል ሊረዳ አይችልም። አቀባበለ ሁኔታቸው ይለያል፣ እና አንዳንድ ተማሪዎች የተለየ ወይም ደግሞ ተጨማሪ ድጋፍ ያስፈልጋቸዋል። ከዛ ረገድ እኛ ያው የበኩላችንን በዚህ አንድ ለአንድ ጥናት በመስጠት እነዛ ተማሪዎች ከሌሎች እኩል እንዲደርሱ ወይም ደግሞ አልፎም እንዲሄዱ ለማስቻል ነው፣ አንድ የሚረዳው ማለት ነው። በዛው ልክ ደግሞ ይህንንም ችግር አይደንቲፋይ በማድረግ ከተለያዩ ስቴክሆልደሮች ጋር በተገናኘበት ጊዜ ቢቀረፍ ይችላል። ያው ተማሪ ሳይዝ ክላስሩም ፖርሽን ሳይዝ ቢቀነስ ሞር ኤፌክቲቭ ይሆናል ትምህርት ብለን እናምናለን። እንግዲህ ከተመሰረተ ተቋሙ በጣም አጭር ጊዜ ቢሆነውም የቶታል ስታርታፐር ሽልማትንም ለማሸነፍ ይችላችኋል። የምታስጠኗቸው ተማሪዎችም ቁጥር እየጨመረ መሆኑን ሰምተናል። ይሄ ቢሆንም ግን በአመታት ውስጥ የተለያዩ ፈተናዎችን መውጣት መውረዶች እንደገጠሟችሁ እገምታለሁ። እጅግ የፈተኗችሁ ጉዳዮች ምን ነበሩ? በስካሁን ጉዟችሁ ያው ልክ ነው። አሁን ኦልረዲ ከአምስት መቶ በላይ አስጠኞች አሉን። እንደዚሁም በዚህ አመት ብቻ ከአራት መቶ በላይ ተማሪዎችን አስጠንተናል። ያው ይህንን ስንሰራ ከመጀመሪያው ጀምሮ ቻሌንጆች ነበሩት። አንደኛው ቻሌንጅ ሌጋሊ ወይም ደግሞ ህጋዊ የሆነው መቋቋም ባክግራውንዱም፣ እኛ ተማሪዎች በነበረበት ታይም ላይ ያን ያህል ቢዝነስ እውቀትም አልነበረንም እና ያው ወደዚህ ወደዛ የምትለው እንግልት ይኖራል። ዝም ብሎ ቋቋም ዝል ሲና ብዙ ጊዜ ያላወቅናቸው ነገሮች ነበሩ። ከዛ በኋላ ከምንም በላይ ቻሌንጅ የነበረው ማሳደግ ነው። ቢዝነሱን ማንም ሰው ሊጀምር ይችላል፣ ግን ሲያድግ አሁን አምስት መቶ እንግዲህ በዚህ አመን ብቻ ላይክ ከሶስት መቶ በላይ ሀስተኞችን ያስገባነ እና ኔክስት ደግሞ ከአንድ ሺህ በላይ ይሆናል። ሶ እነዚህን ግን ሀንድል የምናደርግበት ሲስተም መዘርጋት ኢንተርናል ሲስተም መዘርጋቱ ነበር ትልቁ ፈተና። ሁሉንም ሰው እንግዲህ ባላየበት ጥራት ያለው እንዴት መስራት ይቻላል? ክፍያዎችንስ እንዴት መቆጣጠር ይቻላል? እንዲሁም ተደራሽነታችንን እያሰፋን ጥራትን መጠብቁ መሄድ የሚለው ነበር ትልቁ ቻሌንጅ። ያው በዛ ረገድ ቴክኖሎጂ ተጠቅመላል፣ ብዙ ቴክኖሎጂዎች ከዛ ውስጥም አንዱ አሁን ደግሞ እንግዲህ የምንለቀው አፕሊኬሽናችንም ያገዘናል። ይህንን ትልቁ ተደራሽ ሆኖ ለመስራት ማለት ነው። ውስጥም ኢንተርናል የራሳችን ንለን እነሱ እነሱን በመጠቀም ነው። ግን ስንጀምረው ይሄ በጣም ቻሌንጂንግ ነው። እያደገ ሲመጣ በጣም ትልቅ ቻሌንጅ ነበረ። ይህንን ሶልቭ ማድረግ እና ብዙ ሰዎችን አማክረናል። ቢዝነስ ቢዝነስ ኮንሰልተንቶችን በተለያየ አጋጣሚ የገባንባቸው ፕሮግራሞች ላይ የምናገኛቸውን ሰዎች እያወራን ያው የእነሱ እገዛ ነበር የኛም እውቀት ነበር እሱም ተጠቅመን ነው እንግዲህ። አድረስ በጣም አመሰግናለሁ ናትናኤል። ከመለያየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ይሄ ተቋማችሁ ደርሶ ማየት የምትፈልጉበት ቦታ የት ነው? እንግዲህ ነቃጤ አመት በአዲስ አበባ ላይ እንግዲህ ሁሉም ቦታ ስማችን በደንብ ታውቁ ጥሩ አገልግሎት እየሰጥን ደንበኞችም ተደስተው ተማሪዎችም ተደስተው ስራ እድል ፈጥረን እንግዲህ ለሀገር የሚሰርፍ ስራ መስራት እንፈልጋለን። እና እንዲሁም ደግሞ ከአሁን ከምንሰራው ሰርቪስ ዘለል ብሎ እዛው አሜሪካን ዲያስፖራ ያሉትን ማህበረሰብ እዚህ ባሉ አስጠኞች ቋንቋ አገልግሎት ለመስጠት የሚያሰብን ነው። ኢንተርናሽናል ለመሆንም እንግዲህ ኔክስት ይር ሀሳብ አለን እና ያው ይህንን ነው የምንመኘው ለሀገራችን ትልቅ አንድም ፎሬክስ ለማምጣት እንዲሁም ሎካል ያለውን ደግሞ ተጠቅመን እስከዛሬ ደስ መንግስት በደንብ ሞኒታይዝ ያላደረገው ሴክተር ነው። የበኩላችንን በታክስም እየከፈልን ኢኮኖሚ ላይ አስተዋጽኦ ማድረግ እንፈልጋለን። እጅግ በጣም አመሰግናለሁ። ናትናኤል ዘውዱ አለታ ትዊተርስ ስለተሰኘው አስጠኝ ተቋም ሀሳብህን ስላጋራሃን በአድማጮች ስም አመሰግናለሁ። መልካም እድል ግጠማችሁ። መልካም ቀን ይሆንል። አመሰግናለሁ። ጋቢና ቤ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት እንገናኝ። ደህና ደሩ